የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 21 2016 ዓ ም ዝግጅታችን ጀመረ።

በመስቃንና በማረቆ ወረዳዎች በቀበሌ ይገባኛል ግጭት ሰዎች እንደተገደሉ ነዋሪዎች ገለጹ። በዋግምራ ዞን በረሃብ ምክንያት ሰዎች መሞታቸው ተነገረ።

በአስቸኳይ አዋጁ የአዋሽ አርባ እስረኞች ደህንነት እንደሚያሳስባቸው ቤተሰቦቻቸው ገለጹ። እነዚህ በምሽቱ ከያዝናቸው ዘገባዎች ጥቂቶቹ ናቸው። ዝርዝራቸው ከአብይ ርዕስ ዜና በኋላ ይቀርባል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናበርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ

ይገኛል። የምሽቱ ፕሮግራሙ አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራ ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን ለዋና ዋና የዓለም ዜና ወደ እንግዱ ላሳልፋችሁ

በድጋሚ እንደምናመሻችው በሱማሌ እና በኦሮሚያ ክልል የጸጥታ ኃይሎች መካከል በተደረገ የተኩስ ልውውጥ የሲቪሎች ሕይወት መጥፋቱን ኢሰመኮ አስታወቀ። ለኮቪድ-19 ክትባት መፈጠር አስተዋጽኦ ያደረጉ ሁለት ተመራማሪዎች የኖቤል የሕክምና ዘርፍ ሽልማት ማግኘታቸው፣ እንዲሁም ዶናልድ ትራምፕ ክሳቸውን ለመስማት ፍርድ ቤት ቀረቡ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን።

በሶማሌና በኦሮሚያ ክልል አዋሳኝ አካባቢ በሁለቱ ክልሎች የጸጥታ ኃይሎች መካከል በተደረገ የተኩስ ልውውጥ ምክንያት በአካባቢው የተጠለሉ የአገር ውስጥ ተፈናቃዮች እና የአካባቢው ነዋሪዎች ህይወታቸውን ማጣታቸውን የሰብአዊ መብት ኮሚሽን

ኢሰመኮ አስታወቀ። በአሁኑ ወቅት ግጭቱ የቆመ ቢሆንም በተኩስ ልውውጡ ወቅት ቆሎጂ በተባለ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ የሚኖሩ ቢያንስ ስድስት ተፈናቃዮች መገደላቸውን ና በርካታ ሰዎች መቁሰላቸውን እንዲሁም በሌሎች የአካባቢው ሲቪል ሰዎች ላይ የሞትና የአካል ጉዳት መድረሱን ኢሰመልኮ ገልጿል። መስከረም 7 2016 ዓ.ም ም በባቢል አቅራቢያ በኦሮሚያ ና በሶማሌ ክልል የጸጥታ ኃይሎች መካከል

የተፈጠረውን የተኩስ ልውውጥ በተመለከተ ተጎጂዎችን፣ የኦሮሚያና የሶማሌ ክልል የጸጥታ አካላትን፣ የኢኮሎጂ መጠለያ ሰራተኞችንና የሆስፒታል ባለሙያዎችን ማነጋገሩን ኢሰመኮ አመልክቷል። ድርጊቱን በፈጸሙ የጸጥታ ኃይሎች ላይ አስፈላጊውን ምርመራ ተደርጎ ተጠያቂነት እንዲረጋገጥ ኢሰመኮ ጥሪ አድርገዋል።

ቀድሞውኑ ከቤት ንብረታቸው ተፈናቅለው ለዓመታት በመጠለያ ጣቢያ ውስጥ አስቸጋሪ ሕይወት ይመሩ የነበሩ የሀገር ውስጥ ተፈናቃዮች ለሞትና ለአካል ጉዳት መዳረጋቸው አሳሳቢ ነው ሲሉ ምክትል ዋና ኮሚሽነር ራኬብ መሰለ መግለጫቸውን ኮሚሽኑ ዛሬ ያወጣው መግለጫ አመልክቷል።

የሀገር ውስጥ ተፈናቃዮችን ጥበቃን በተመለከተ በተደረሰው የአፍሪካ ህብረት የካምፓላ ስምምነት መሰረት የመንግስት ጸጥታ አካላት የሀገር ውስጥ ተፈናቃዮች የሚገባቸውን የሚገኙባቸውን የመጠለያ ጣቢያዎች ደህንነት አደጋ ላይ ሊጥሉ ከሚችሉ ተግባራት ሊቆጠቡ ይገባል ሲል ኮሚሽኑ አስታውቋል። የተባበሩት መንግስታት ድርጅት ዓለም አቀፍ የፍልሰተኞች ድርጅት አይኦኤም አዲሷ ኃላፊ በቅርቡ አፍሪካን እንደሚጎበኙ ታውቋል።

ትናንት የድርጅቱን ኃላፊነት የተረከቡት አሜሪካዊቷ አሚ ፖፕ በአዲስ አበባ የሚገኘውን የተባበሩት መንግስታት ድርጅት ጽህፈት ቤት እንደሚጎበኙ እንዲሁም ከኢትዮጵያ ባለሥልጣናት ጋር እንደሚነጋገሩ ታውቋል። በአፍሪካ ህብረት በሚኖራቸው ውይይት በአህጉሪቱ የሰዎችን እንቅስቃሴ ማረጋገጥ እንዲሁም ህብረቱ ተግባራዊ ለማድረግ የወጠነው የነጻ ንግድ ስምምነትን በተመለከተ እንደሚነጋገሩ ታውቋል። ከዚያም ወደ ጅቡቲና ኬንያ ያቀናሉ ተብሏል።

ጀኔቫ ላይ መግለጫ የሰጡት አሚፖፕ 80 በመቶ የሚሆነው ፍልሰት ከአፍሪካ እንደሚነሳ ውስተው በተለይ ወደ ባህረ ሰላጤ ሀገራት የሚሄዱት ፍልሰተኞች የሚያዙበት መንገድ አሳዛኝ ነው ብለዋል። ለፍልሰተኞቹ ጥበቃ መደረጉን እንዲሁም የተለያዩ አቅርቦቶች ማግኘታቸውን ማረጋገጥ አስፈላጊ ነው ሲሉ ኃላፊዋ ተናግረዋል።

የሰብአዊ መብት ድርጅቱ ሂዩማን ራይትስ ዋች በቅርቡ ባወጣው ሪፖርት ከየመን ወደ ሳኡዲ አረቢያ ሊገቡ የሞከሩ በመቶ የሚቆጠሩ ኢትዮጵያውያንን የአገሪቱ የድንበር ጠባቂዎች ገድለዋል ሲል ክስ አቅርቦ ነበር። የተመድ የጸጥታው ምክር ቤት በወሮበሎች በመታመስ ላይ ባለችው ሄይቲ የሚገኘውን የፖሊስ ኃይል ለማገዝ ዓለም አቀፍ ኃይል በሚላክበት ጉዳይ ላይ ዛሬ ድምፅ ይሰጣል ተብሎ ይጠበቃል።

ኬንያ አንድ ሺህ የሚሆን ከሀገራት የተውጣጣ የፖሊስ ኃይልን ለመምራት ፈቃደኝነቷን አሳይታለች። ባሃማስ፣ ጀማይካ፣ አንቲጓ እና ባርቡዳ ባለሙያዎችን ለመላክ ተስማምተዋል ተብሏል። ተመድ የገንዘብና የአቅርቦት ድጋፍ እንደሚያደርግ አስታውቋል። በቅርቡ በተደረገው የተመድ ጠቅላላ ጉባኤ ላይ የተናገሩት የሄይቲ ጠቅላይ ሚኒስትር ኤልር ሄንሪ እየተባባሰ የመጣው ሁኔታ የሰብአዊ ቀውስ በመፍጠሩ የጸጥታው ምክር ቤት አስቸኳይ ውሳኔ እንዲያሳልፍ ጠይቀዋል።

በሄይቲ በወረበሎች የመዲናዋን ፖርቶ ፕሪንስ በርካታ ክፍሎች በመቆጣጠር ግድያ፣ እገታ፣ ህገወጥ የሰዎች ዝውውርና ጾታዊ ጥቃት በመፈጸም ላይ ናቸው ሲል ሪፖርቱ ጠቁሟል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው።

የዓለም ጤና ድርጅት ለወባ በሽታ መከላከያ የሚሆን አዲስ አማራጭ ክትባት ለህጻናት እንዲውል መፍቀዱን ዛሬ አስታውቋል። በእንግሊዝ ኦክስፎርድ ዩኒቨርሲቲ የበለጸገው አር 21 ሜትሪክስ ኤም የተሰኘው ክትባት በህንድ ሴርም ተቋም የተመረተ ሲሆን በቡርኪና ፋሶ፣ ጋና እና ናይጄሪያ ጥቅም ላይ እንዲውል የዓለም ጤና ድርጅቱ ፈቅዷል። በወባ በሽታ ላይ ምርምር በማደርግበት ወቅት ውጤታማ ክትባት እንዲኖር ዓለም ነበር አሁን

ሁለት ክትባቶች አሉን ብለዋል። የጤና ድርጅቱ ኃላፊ ዶክተር ቴድሮስ አድሃ ነው ከሁለት ዓመት በፊት በእንግሊዝ በሚገኝ የመድኃኒት ኩባንያ የበለጸገው አርቲኤስኤስ የተሰኘው ክትባት የጤና ድርጅቱ ሕፃናትን ከወባ ለመከላከል እንዲውል የፈቀደው የመጀመሪያው ክትባት ነው። ሁለቱ ክትባቶች በአፍሪካ በመቶ ሺህ የሚቆጠሩ ወጣቶችን ሕይወት ያድናል ሲሉ በአፍሪካ የጤና ድርጅቱ ኃላፊ ማታሽሊሶ ሞኤቴ ተናግረዋል።

የቀድሞው ፕሬዝደንት ዶናልድ ትራምፕ ግዙፉ የግንባታ ኩባንያ ኩባንያቸው ለአመታት ማጭበርበር ፈጽመዋል በሚል የቀረበባቸውን ክስ ለመስማት ዛሬ በኒውዮርክ በሚገኝ ፍርድ ቤት ቀርበዋል። ትራምፕ ከባንኮችና ሌሎችም ተቋማት ገንዘብ ለማግኘት ሲሉ ሀብታቸውን እጅግ አጋነው በማቅበር በማቅረብ ማጭበርበር ፈጽመዋል የሚል ክስ

ባለፈው ሳምንት ተመስርቶባቸው ነበር። ትራምፕ ወደ ፍርድ ቤቱ ከመግባታቸው በፊት ክስ ያቀረቡባቸውን አቃቤ ሕግና ክሱን የሚመለከቱትን ዳኛ አጥላልተዋል። ጥቁሯን አቃቤ ሕግ ዘረኛ ሲሉ፣ ዳኛውን ደግሞ የማይታመኑ ብለዋቸዋል። ከሳሽ ጠቅላይ አቃቤ ሕግ ሌሊታ ጄምስ የ250 ሚሊዮን ዶላር ቅጣትና ዶናልድ ትራምፕ መኖሪያቸው በሆነው ኒውዮርክ ግዛት ወደፊት ስራ እንዳይሰሩ እንዲወሰንላቸው ጠይቀዋል።

በመጨረሻም የምርምር ስራቸው ለኮቪድ-19 ክትባት መፈጠር አስተዋጽኦ ያደረገ ሁለት የሳይንስ ሰዎች የኖቤል የሕክምና ዘርፍ ሽልማት አሸናፊ ሆነዋል። ካታሊን ካሪኮ እና ድሩ ዋይስማን የደረሱበት የሳይንስ ግኝት በኮቪድ ወረርሽኝ ወቅት ክትባት በአፋጣኝ እንዲገኝ አስችለዋል ሲል የሽልማቱ ኮሚቴ አስታውቋል። ካሪኮ በሰገድ ዩኒቨርሲቲ እና በፔንሲልቬኒያ ዩኒቨርሲቲ የሕክምና ፕሮፌሰር ናቸው።

ዋይስማን በክትባት መስክ ተመራማሪ እንዲሁም በፔን ተቋም የአርኤንኤ ምርምር ኃላፊ ናቸው። በፊዚክስ፣ ኬሚስትሪ፣ ስነ ጽሑፍ፣ ሰላምና ኢኮኖሚክስ መስክ አስተዋጽኦ ላደረጉ በየቀኑ እስከ ዛሬ ሳምንት ድረስ በየተራ ሽልማት እንደሚሰጥ ታውቋል። የኖቤል ሽልማት መስራች ሱዲናዊው አልፍሬድ ኖቤል በ 19 ኛው ክፍለ ዘመን ዳይናማይትን በመፈልሰፍ

ከፍተኛ ሀብት ያካበቱ ሲሆን ሕይወታቸው ካለፈ ከአምስት ዓመታት በኋላ እንደ አውሮፓውያን አቆጣጠር በ1901 የመጀመሪያው የኖቤል ሽልማት ተሰጥቷል። ክብራትና ክብራን ለምሽቱ ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽመዋል። ለቀሪው ክፍለ ጊዜ ወደ ስመኝሽ መልሳቸዋል።

እንግዱን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መስከረም 21 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።

በምስልና ድምጽ ቅንብር ግርማ ደገፋ፣ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ በድጋሚ ይጋብዛለሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ።

በማዕከላዊ የኢትዮጵያ ክልል በምስራቅ ጉራጌ ዞን በመስቃንና በማረቆ ወረዳዎች ውስጥ በተቀሰቀሰ ግጭት ስድስት ሰዎች እንደተገደሉ ነዋሪዎች ለአሜሪካ ድምጽ ገለጹ። ነዋሪዎቹ እንደተናገሩት ካለፈው ሳምንት ረቡ መስከረም 16 ቀን 2016 ዓ ም ጀምሮ ለተከታታይ ቀናት የቀጠለውን ግጭት ለማስቆም የኢትዮጵያ መከላከያ ሰራዊት ጥረት ሲያደርግ ነበር። በግጭቱ ጉዳይ ላይ ከነዋሪዎቹ በስተቀር በአካባቢው ያሉ

ባለስልጣናት ምላሽ ማግኘት አልቻልም። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። በቅርቡ በተመሠረተው የማዕከላዊ ኢትዮጵያ ክልል ስር በምትገኘው ምስራቅ መስቃን ዞን በመስቃን ወረዳና በማረቆ ልዩ ወረዳ ነዋሪዎች መካከል ዲዳ በምትባል ቀበሌ በድጋሚ ደም አፋሳሽ ግጭት እንደተቀሰቀሰና መነሾም የማንነት ጥያቄ ውዝግብ እንደሆነም ያነጋገር ናቸው ነዋሪዎች

ለደህንነታቸው ስለሚሰጉ ስማቸውን መግለጽ አልፈለጉ አንድ የማረቆ ልዩ ወረዳ ነዋሪም በግጭቱ ሕይወታቸው ያለፈና የቆሰሉ ነዋሪዎች እንዳሉ ለአሜሪካ ድምፅ በስልክ ተናግሯል። ቤቶች መቃጠላቸውንና ሰዎች መፈናቀላቸውን አክለዋል። በአስራ ስድስት ማምሻ ከመስቀል ገበያ ማረቆ ብሔረሰብ ተወላጆች መስቀል ገበያ ተገባይተው ወደ ዘጠኙ ቀበሌ ሲመለሱ በባጃጅ የነበረው ሰባት ሰው ላይ ጥቃት አድርሰው ሶስት ሰው ወዲያው ሞተ

አራት ሰው ወራቢ ሆስፒታል ሪፋር ገባ። ከዛ በኋላ ያ እንዳለ ሆኖ ወዲያው ደግሞ ሁለተኛ በአስራ ሰባት ማምሸ መስቀል ቀን ዘጠኙን ቀበሌ አልፈው መጥተው በማረቆ ሀያ ስድስት ውስጥ በልዩ ወረዳ ውስጥ ገብተው ደግሞ ጥቃትን ጀመሩ። እዛ አካባቢ የሚኖሩ በዘጠኙን ቀበሌ የሚኖሩ የማረቆ ብሔር ተወላጆችን የማጽዳት ስራ ነው እየተሰራ ያለው ከሰማንያ ቤት በላይ በመደዳ አቃጥለዋቸው አሁን ቀጥታ ወደ

ግማሹ ቆሼ ከተማ ነው የመጣው። ግማሹ ደግሞ ወደ አርጎ የሚባል የማረቆ ቀበሌ ወንዙን ተሻግሮ ነው ተጠልሎ ያለ። የመግደል ነው፣ አካባቢውን የማፈናቀል ነው፣ ቤቶችን የማቃጠል ንብረት መውረስ ነው፣ ከብቶችን መዝረፍ ነው። በቃ በዛ አካባቢ ያለው ነገር ከባድ ነው። እንደዚህ ሲሆን ደግሞ ተፈናቃዩ ህዝብ ቀጥታ መጥቶ ዳምፕ እየሆነ ያለው በማረቆ ልዩ ወረዳ ቆሼ ማዕከል ነው። የማረቆ ነዋሪው ጥቃቱ ከመስቃን አካባቢ አካባቢ የተሰነዘረ እንደሆነ ቢገልጹም

በተመሳሳይ ምክንያት ስማቸው እንዳይጠቀስ ጠየቁ። አንድ የመስቃን ወረዳ ነዋሪ በበኩላቸው ለግጭቱ የማረቆ አካባቢ ነዋሪዎችን ወቅሰው በነዋሪዎች ላይ ጉዳት መድረሱን ተናግሯል። ጥያቄያቸው ካላቸው ጥያቄያቸው በህግ አግባብ ከመጠየቁ ውጪ በህግ አግባብ ምላሽ ከማግኘት ውጭ፣ ሰውን በማስፈራራትና በማፈናቀል በመዝረፍ በመግደል ዘግናኝ የሆነ ነገር ነው በህብረተሰቡ ላይ እያደረጉ ያሉ በመሰረቱ ማለት ነው። እኔ አሁን ቁጥሩ በዚህ ያህል ባይባልም ብዙ ነው። በጋሪ ገበያ ውለን እንመጣለን ሲሉ መንገድ ላይ ጠብቀው በክላሽ ወደ አስራ ምናምኑ ሞቷል።

የሰው ወረዳ እየመጡ ነው ችግር እየፈጠረ ያለው ነው። ስለዚህ መንግስት አሁንም ቢደርስልን፣ መንግስት እንደሌለ እየተደረገ ነው። መንግስት ባለበት ሀገር መንግስት እንደሌለ እየተደረገ ነው። ህዝቡ ተስፋ ቆርጦ በቃ መጨረሻ ላይ አላስፈላጊ ውስጥ ሊገባ ነው ህዝቡ ራሱ ማለት ነው። በቃ መጨረሻ ላይ መንግስት ምንም አይነት እርምጃ አልወሰደለትም። የግጭቱ መነሻው ሁለቱ ብሔረሰቦች የሚወዛገቡባቸው ዘጠኝ ቀበሌዎች የማንነትና የባለቤትነት ጥያቄ ምላሽ አለማግኘቱ እንደሆነ ነዋሪዎች ተናግሯል ካለፈው ዓመት ሰኔ 25 ቀን 2015 ዓመተ ምህረት።

አንስቶ በተፈጠረው ግጭት 17 ሰዎች እንደተገደሉና ከሁለቱም ወገን አያሌ ንብረት እንደወደመ እንደሚያውቁ የሚናገሩት እኚሁ አስተያየት ሰጪ እስካሁን ለደረሰው ጉዳት የአካባቢዎቹን ባለሥልጣናት ተጠያቂ አድርገዋል። ለሁለቱም ወረዳ ባለሥልጣናትና ለምስራቅ ጉራጌ ዞን የሰላምና ጸጥታ መምሪያ ኃላፊ እንዲሁም ለምስራቅ መስቃን አስተዳዳሪ ተወካይ ለተከታታይ ቀናት ስልክ ብንደውላቸውም ስለማያነሱና ፈቃደኛ ባለ መሆናቸው ምላሻቸውና አስተያየታቸውን ለማካተት አልቻልንም።

ዳሩ ግን የማዕከላዊ ኢትዮጵያ ክልል ከፍተኛ ባለሥልጣን የሁለቱን አካባቢዎች አመራሮችን በቡታጅራ ከተማ እንዳወያዩቸውና በዚህም ግጭቱ የማይቆምና የሰው ሕይወት የማይጠፋ ከሆነም አመራሮቹ እርምጃ እንደሚወስድባቸው ማስጠንቀቂያ እንደተሰጣቸው ይህንን ተከትሎም ትናንት ማምሻውን የጥይት ድምፅ ሳይሰማ እንዳደሩ ነዋሪዎች ተናግሯል። ምንም

ቤት ሚቃጠል ነገር የለም። ሰው የሚሞት ነገር የለም። አመራሮቹን ሰብስቦ ሰውን ብታጋድሉት፣ እራሳችሁ እናንተ አመራር ናችሁ፣ ጥይት እየገዛችሁ እየሰጣችሁ፣ ከዚህ ድርጊታችሁ ማ ከሆነ አስራችኋለሁ አላቸው። ወዲያው ወጥተው ደውለው ደውለው እንዳትተኩሱ ቁሙ አሉ አመራሮች። አንድ ጥይትም የለም፣ በነጻና መንገድ እየተላለፈ ነው። ምንም ኮሽታ የለም። ግጭቱ ለአመታት የዘለቀባቸው የመስቃን ወረዳና

የማረቆ ልዩ ወረዳ አካባቢዎች የማንነትና የደረጃጀት ጥያቄ ሲቀርባቸው ቆይቷል። የማዕከላዊ ኢትዮጵያ ክልል ምስረታን ተከትሎም የማረቆ ብሔረሰብ ልዩ ወረዳ እንዲሆን የመስቃን ወረዳና የቡታጅራ ከተማ አስተዳደር ሌሎችን ጨምሮ ደግሞ ምስራቅ ጉራጌ ዞን በሚል እንዲደራጁ መወሰኑ ይታወቃል። ሆኖም በ1994 ዓ ም እስከ እስከተካሄደው ውሳኔ ህዝብ ድረስ አንድ ላይ የነበሩት የመስቃንና የማረቆ ወረዳ ለሁለት ሲከፈሉ ማረቆዎች የእኛ ናቸው የሚሏቸው ዘጠኝ ቀበሌዎች

በመስቃን ወርዳ ስር ተካልሏል። በዚህም የተቀሰቀሰው ይገባኛል ውዝግብ እልባት ባለማግኘቱ የብዙ ሰዎች ህይወት እንዳልፍና ንብረት እንዲወድም ምክንያት እየሆነ ይገኛል። በተለይ ከመስከረም 3 ቀን 2011 ዓ ም አንስቶ የብዙ ሰዎች ህይወት እያለፈና ከመጋቢት 2011 ዓ ም የመንግሥት ለውጥ በኋላ እንደቀጠለ ያነጋገርናቸው የአካባቢዎቹ ነዋሪዎች በምሬት ገልጸዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል።

በአማራ ክልል በዋግምራ ዞን ሶስት ወረዳዎች በተከሰተው ድርቅ የሰው ሕይወት ማለፉን የአካባቢው ባለስልጣናት ተናገሩ። በዞኑ በ2015ና በ2016 በተከሰተው ድርቅ ምክንያት

በተለይ በሳህላ ሰየምት ወረዳ ባለፈው አንድ ወር ብቻ የአራት ሰዎች ህይወት ማለፉንና በሺዎች የሚቆጠሩ እንስሳት መሞታቸውን ባለስልጣናቱ ዛሬ ለአሜሪካ ድምጽ አረጋግጠዋል። የአማራ ክልል አደጋ መከላከል እና ምግብ ዋስትና ኮሚሽን በበኩሉ በክልሉ በቀጠለው ግጭት ምክንያት ወደ አካባቢው እርዳታ ለማጓጓዝ እንቅፋት መፍጠሩን ገልጿል። አስቴር ምስጋናው ዝርዝር አላት።

በአማራ ክልል በዋግምራ ዞን ሳህላ ሰየምት ወረዳ ውስጥ የሚገኘው ቢላዛ ቀበሌ አስተዳዳሪ መሆናቸውን የነገሩን አቶ መለደ ብሬ በቀበሌው በተከሰተው ድርቅና ረሃብ የሰዎች ሕይወት መጥፋቱን አረጋግጠዋል። ሌሎች 86 ሰዎች ደግሞ በሞት አፋፍ ላይ እንደሚገኙ ነው ያብራሩት። እርሳቸውም በቀን የ8 ሰዓት የእግር ጉዞ በማድረግ ከሌሎች ወረዳዎች እህል በአህያ ጭነው እያመጡ መሆኑን አስረድተዋል።

በጣም ያው ታይተን ማናውቀው ነው። በልጅነታችን ጀምሮ እስካሁን ጭራሽ ታይቶ አይታወቅም። እንዲያው ድሮ ትላልቆች ሰዎች ብንጠይቅም አይተን አናውቅም ነው የሚሉት። አራት ሙተዋል። ሁለት ህጻናት ደግሞ ምንም ምንም ሳይሉ ምንም በቃ ቆም ሁለት

መቼ ነበር ሁለቱ ሰዎች የሞቱት? ር ይሄ ግን አንድ አስር ቀን ብሏል። ልጆቹ ግን ግን አንድ አስራ አምስት ቀን ምናምን ብሏል። አሁ ድምር አራት ሰው ነው በራብ የሞተው ድረ በራብ ነው ብለን እና ብንነጋገር ወገኑ ደግሞ ለቀጣይ ጠንክ ይመጣል ምናምን እያለ ዝም ብሎ ቁርምርም ይላል። በቃ በየቦታ አሁን ልመና ሰሞኑን ራሱ ድምሮ ወገን አለበት እየለመና አሁን ትንሽ አምሳ ምናምን ኪሎ ደግሞ ለሚሆኑ ሰዎች ብዬ

ራሱ ባያ ምናምን እየወሰድኩ ነው ለማን ለዛ ሰማንያ ምናምን ላልኳቸው ራሱ የሚደርስ እንዲሆን ብለን አሁን በየቦታው በቃ ልመና ነው። ትንሽ መቼም ተማርነባ፣ ይወገናል በየቦታው ከቀበሌ ቀበሌ ከወረዳ ወረዳ ዘመድ ካለ ብለን

እንብለ ሚችን የችግር ነው በቃ ውርቻን በአያ ትንሽ ያለሽን የተሰሰብና አሁን ለሰዎቹ ደግሞ አንዲት ሶስት ሶስት ኩባያ ልደርስ እንዲሆን በአያ ደግሞ አጓጉዘን ትንሽ መቼም የሰው ህይወት ማትረፍ ያክል ነው። የአካባቢውን ሽማግሌዎች ስንጠይቅ በዘመናችን እንዲህ አይነት ድርቅ አይተን አናውቅም ይሉናል ያሉት የሳሀል ለሰየምት ወረዳ አስተዳዳሪ አቶ ሲሳይ ብሩ ከባለፈው ወር ወዲህ የሰዎች ህይወት መጥፋቱንና በሺዎች የሚቆጠሩ የቤት እንስሳትም መሞታቸውን ገልጸዋል።

በዋግምራ ዞን በረሃብ ምክንያት መሞታቸው የተነገረው ለኢትዮጵያ የሚላከው የምግብ እርዳታ ለተረጂዎች እየደረሰ አይደለም በሚል የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ እና የዓለም የምግብ ፕሮግራም ደብሊውኤፍፒ ችግሩ እልባት እስኪያገኝ ለኢትዮጵያ የሚያደርጉትን የእህል እርዳታ ካቋረጡ ከወራት በኋላ ነው። ወደ አካባቢው የሚላከው እርዳታ ከድርጅቶቹ ውሳኔ ቀደም ብሎ ተቋርጦ እንደነበር የገለጹት የወረዳው አስተዳዳሪ፣ ውሳኔው ደግሞ የነ

የነበረውን ተስፋ በማመንመን ችግሩን እንዳባባሰው አስረድተዋል። በጣም ከፍተኛ የሆነ ችግር ነው የተከሰተብን። አካባቢው በጣም ሪሞት ኤሪያ ነው። የተለያዩ ኬዝ በሽታዎች የሚከሰቱበት ነው። በጣም የመንገድ አክሰስ ችግር ያለበት ነው። ስራ ሶስት ቀበሌዎችን ያለው ወረዳ ነው። ቀበሌዎች ምንም አይነት እህል አይነት ሳይበቅል የቀረ የበቀሉትም ከዛው ተርቆ የተፈናቀሉበት ሁኔታ ነው ያጋጠመው አሁን ባለው ጊዜ ድረስ ወደ ሁለት ሰዎች ሕይወታቸው ያለፉ አሉ።

በራቡ ጋር ተያይዞ ማለት ነው። አሁን የእነሱ ሞት ብቻ አይደለም የሚያሳስበን እንግዲህ እነሱ ሳንድ የሞቱ አሁን ደግሞ ቀጣይ በዚህ ደረጃ ላይ ያሉ ሰዎች ቁጥራቸው ይቀላላለን። በዚህ ድርቅ ከተከሰተበት ጊዜ ጀምሮ ደግሞ በጣም ሁለት ሺህ አምስት መቶ በላይ ፍየል፣ በግ እና ዳልጋ ከብት ጨምሮ ጋማ ከብት የሚጨምር ሕይወታቸው ያለፉ እንስሳዎች አሉ ማለት ነው። አንድ ነጥብ ሁለት ሚሊዮን አለን ብለን የምናስበው እንስሳቶ ታሊ በዚህ

በአጭር ጊዜ ውስጥ የአመቱ የሆነ ነገር ተቀርጦለት የሆነ ነገር ማቅረብ ካልተቻለ በጣም አደገኛ ይሆናል ተብሎ ይታሰባል። አሁን በአርሶ አደርም ደረጃ በጣም ከፍተኛ ጥያቄ እየሆነ ያለው ምንድን ነው የገበያ አቅርቦት ምንሆን አለበት ነው ቶታሊ እንስሳውን ለመቀነስ በየአካባቢው ያሉ የገበያ አቅርቦቶች ተመሳጅቶለት አርሶ አደሩ የሚሸጡበትን መንገድ ቢፈጠር ጥሩ ነው የሚል ነው። የረሃውን ምክንያት አጠቃላይ ማህበረሰቡ በሴፍቲኔትና በኢመርጀንሲ ይረዳ ነበር

ለተከታታይ ለስድስት ወር ለአስራ ሁለት ወር የሚረዳ ማህበረሰብ የነበረው ማለት ነው። እነዚህ በአንድም በሌላ መንገድም ተቋርጧል። ስለዚህ በዚህ የሚኖር የነበረ ማህበረሰብ አሁን ወደ ከፋ ችግር ውስጥ ገብቷል ማለት ነው።

አሁን እሱ እንዳለ ደግሞ ይሄ ድርቅ ሲጨመርበት ሁሉ ማህበረሰብ ወደዚህ መንገድ ተጓዘ ማለት ነው። በአማራ ክልል በዋግምራ ዞን ሶስት ወረዳዎች ማለትም በአበርገሌ፣ በዝቋላ ና በሳሀላ ሰየምት ከፍተኛ የሆነ ድርቅ በመከሰቱ ምክንያት ሰዎች መሞታቸውን የዞኑ ኮሚኒኬሽን መምሪያ ኃላፊ አቶ ከፍ ያለው ደበሽም ለአሜሪካ ድምጽ አረጋግጠዋል። በአጭር ጊዜ ውስጥ አስቸኳይ የምግብ እርዳታ ካልተገኘ የሟቾች ቁጥር በፍጥነት እንደሚጨምርም ነው ያሳሰቡት። በዋግምራ ብሔረሰብ አስተዳደር

በሶስት ወረዳዎች ድርቅ ተከስቷል። የአበርገሌ ወረዳ ና የዝቋላ ወረዳ በከፊል ድርቅ ሲሆኑ፣ ሰሀላ ሰየምት ወረዳ የሚባለው ግን ሙሉ በሙሉ ድርቅ ነው። ድርቁ ዝም ብሎ ከዚህ እንደ ከዚህ በፊት እንደሚወራው ቀለል ብሎ የሚነሳ ነገር አደለም። ከሰባ ሰባት ሁሉ የሚልቅ ድርቅ ነው ብለው ነው የሚናገሩት። እንደተባለውን ቦታ ቦታውን ስታይ የተቃጠለ መሬት ነው ያለው። በርካታ ሰዎች በረሀብ አልገላይ ተኝቶ ነው እኛ የጎበኝ ነው ያየናቸው። ሁለት ሰዎች ህይወታቸውን አጥተዋል።

ደርሃው አጠቃላይ የህዝብ ቁጥሩ ሀምሳ ሁለት ሺህ ነው። ከተማው አካባቢ ካለው በስተቀር ሌላው በሙሉ ገጠሩ አደጋ ላይ ያለ እና ከተማ ውስጥ ደግሞ ምንም በዚህ ሳምንት የምግብ እርዳታ ካልገባ በስተቀር በሳምንት ውስጥ እኛና ልጆቻችን እንለያያለን የሚል ሁሉ በጣም አሳዛኝ እውነት ነው የሚናገሩት እና ሳህላ ሰየምት ወረዳ በልዩ በልዩ ሁኔታ መታየት ያለበት ነው ከዚህ ጋር ተያይዞ

አማራ ክልል ምግብ ዋስትና አመንዝኮ የሚባለው ተቋም የዋግኅምራው ምግብ ዋስትና ተጠሪ ጽሕፈት ቤት ሪፖርት አድርጓል። የጉዳዩ አሳሳቢነትንም በደንብ በሪፖርት ገልጿል። ነገር ግን እስካሁን የመጣ ነገር የለም። መንገዶቹ የተዘጋጉ ናቸው ይታወቃል። ግን አሁን ምንድን ነው መኖም ሆነ ለማህበረሰቡ ምግብ ሲባል

በሄሊኮፍተር ሁሉ መጠቀም ግዴታ ነው ማለት ነው። በመኪና ተጓጉዞ ምናምን ይደርሳል አይታሰብ። የወረዳው አስተዳዳሪ አቶ ሲሳይም ተመሳሳይ የተማጽኖ ጥሪ ለመንግስትና ለለጋሽ ድርጅቶች አስተላልፈዋል። የሰው ልጅ ሕይወት የማዳን ስራ በትልቅ ስራ እንዲሰራልን በጣም ከልብ እየጠየቅ ነው ያለ ነው። በተለይ ሰው ከመሞት የማዳን ስራ ቢሰራል ነው። ይህን አስቸጋሪ ጊዜ መንግስታዊ መንግስታዊ ያልሆኑ፣ በዚህ ሰዓት ሁሉም ሰው ስራ አርቦ ይህን ችግር የሚያሳልፍበት ሁኔታ እንዲፈጥርልን በዚህ አጋጣሚ ጥሪ ማስተላለፍ ነው የምፈልገው።

በአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የቅድመ ማስጠንቀቂያና ምላሽ ኮሚሽን ዳይሬክተር አቶ ብርሃኑ ዘውዱ ወደ ወረዳው የእርዳታ እህል ለመላክ ወቅታዊው የጸጥታ ችግር እንቅፋት እንደፈጠረባቸው ገልጸዋል። ሪሶርስ መቆሙ መንግስት ደግሞ ሪሶርስ አለመኖሩ የባለፈው ክስተት አለመዘጋቱ አሁን ትንሽ መስከረም እሸት ምናምን ሲጠብቁ እሱ ደግሞ ዜሮ ሲሆንባቸው ቀጥታ ወደ ረሃብ ነው ሚቀይ ደግሞ ተጨማሪ ደግሞ ያለችውን እነዚህ

ትንሽ ብትሆን ከሬጅን ያለ ችግር እንደማድረግ ለማድረግ ደግሞ መንገዱ ደግሞ ስለተዘጋጋ መንቀሳቀስ ደግሞ ከባዱ ነው። በአውሮፕላን ካልደረሰልን በስተቀር የሚል አማራጭ እያቀረቡ ነው የአካባቢው ባለስልጣናት። እንግዲህ አንድ አማራጭ ነው። ኮርስ ግን አሁን አውሮፕላን መንግስት ነው። እንግዲህ መንግስት ደግሞ አሁን ያለውን እንትን መሰረት አድርጎ እንደዛ ካልሆነ እውነት ነው። አሁን ትራንስፖርቴሽን በዚህ እንደዛ

የግል ትራንስፖርተሮችም ጨረታ ያሸነፉትም መሄድ አልቻሉ ጋር ስላለባቸው። በአማራ ክልል፣ በሰሜን ጎንደር፣ በሰሜን ወሎ፣ በደቡብ ጎንደርና ደቡብ ወሎ እንዲሁም በዋግምራና በኦሮሞ ብሔረሰብ አስተዳደር ዞኖች ከዝናብ እጥረት ጋር በተያያዘ ዘንድሮ ድርቅ መከሰቱን አቶ ብርሃኑ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋ ነው።

የአሜሪካ ድምፅን ዘገባ ነው እየተከታተላችሁት ያላችሁት። እያስተናገድኳችሁ ኳቸው ያለው ትስመኝሽ የቆየ ነኝ። ወደ ተከታዩ ዘገባ ስናልፍ ባለፈው ዓመት ሐምሌ ወር መጨረሻ በአማራ ክልል ላይ የተደነገገውና እንደ አስፈላጊነቱ በሌሎችም ቦታዎች ተፈጻሚነት እንደሚኖረው በተገለጸው የአስቸኳይ ጊዜ አዋጅ ተይዘው በአዋሽ አርባ የታሰሩ ሰዎችን በአካል እንዳላገኟቸውና

ደህንነታቸው እንደሚያሳስባቸው ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። አስተያየታቸውን ከሰጡን የታሳሪ ቤተሰቦች መካከል አንዳንዶቹ ታሳሪ ቤተሰባቸውን አባል በስልክ እንዳገኙ ሲገልጹ፣ ሌሎች ደግሞ በስልክም አግኝተዋቸው እንደማያውቁ ተናግረዋል። ታሳሪዎቹ ካያያዛቸው አንስቶ በእስር ላይ ይደርስብናል ያሏቸውን በደሎች በመቃወም ዛሬ የረሀብ አድማ እንደሚጀምሩ የሚገልጽ ደብዳቤ በማህበራዊ መገናኛዎች

ተጋርቷል ይህም ጭንቀት እንደፈጠረባቸው ቤተሰቦቻቸው ገልጸዋል። ከታሳሪ ጠበቆች አንዱ ሰለሞን ገዛህኝ በአስቸኳይ ጊዜ አዋጁ ምክንያት ታሳሪዎቹን ማግኘት ስላልተፈቀደላቸው ስለ ረሃብ አድማው በቀጥታ መረጃ ማግኘት እንዳልቻሉ ተናግረዋል።

ኢሰመኮ በበኩሉ ጉዳዩን እንደሚከታተል አስታውቋል። አድማውንና የታሳሪ ቤተሰቦችን ቅሬታ አስመልክቶ ከመንግስት አካል ምላሽና አስተያየት ለማግኘት ያደረግነው ጥረት አልተሳካም። ይህ በእንዲህ እንዳለ የኢዜማ ሊቀመንበር ዶክተር ጫኔ ከበደ በቁጥጥር ስር የዋሉት በአስቸኳይ ጊዜ አዋጁ መሰረት በኮማንድ ፖስቱ ተጠርጥረው እንደሆነ አረጋግጫለሁ ሲል ፓርቲው አስታውቋል። ኬኔዲ አባተ ተጨማሪ አለው።

በአማራ ክልል ከጸጥታ መደፍረስ ጋር በተያያዘ የተደነገገውን የአስቸኳይ ጊዜ አዋጅ ተከትሎ በቁጥጥር ስር ውለው በአዋሽ አርባ የሚገኙ ታሳሪዎች ያሉበትን ሁኔታ እስካሁን በግልጽ ማወቅ እንዳልቻሉ ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። የህዝብ ተወካዮችን የተቃዋሚ ፖለቲካ ፓርቲ አባላትንና አንድ የብዙሀን መገናኛ ባለሙያን ጨምሮ 53 ወንድ እስረኞች በአዋሽ አርባ በሚገኝ ወታደራዊ ማሰልጠኛ ካምፕ ውስጥ ተይዘው እንደሚገኙ

ባለፈው ነሐሴ 27 ቀን 2015 ዓ ም ያመለከተው የኢትዮጵያ ሰብአዊ መብቶች ኮሚሽን ታሳሪዎቹ ከቤተሰቦቻቸው ጋራ ቢያንስ በስልክ የሚገናኙበት አማራጭ በአፋጣኝ እንደሚመቻች ከፖሊስ ኃላፊዎች ጋር መግባባት ላይ እንደተደረሰ ገልጾ ነበር። ይሁንና አስተያየታቸውን ከሰጡን የታሳሪ ቤተሰቦች መካከል የአማራ ክልል ምክር ቤት አባሉ የአቶ ዮሐንስ ቧያለው ባለቤት ሄዘር ሙሰማ ባለቤታቸው ወደ አዋሽ አርባ ከተወሰዱ በኋላ በስልክ እንኳን አግኝተዋቸው እንደማ

ያውቁ ገልጸው፣ ደህንነታቸውም እንደሚያሳስባቸው አመልክተዋል። አዋሻ አርባ ከሄደ ጀምሮ አልደወለምንም። በአካልም አይተነው አናቅም። በምንም በኩል አናገኝም። መረጃ ምን ላይ እንዳለ፣ ጤንነቱ እንዴት እንደሆነ የምናውቀው ነገር ምንም ነገር የለም። ያው እንደ ማንኛውም ሰው ከሚዲያ ላይ መታመሙን እንሰማለን፣ ጥሩ ሁኔታ እንዳልሆነ እንሰማለን እንጂ በአካልም ሄደን አላየነውም ነው፣ በስልክም አላናገር ነው፣ ድምፁን ሰምተንም አናቅም።

ያው ሰብአዊ መብቶችን ሄደን እንድናይ እንዲፈቀድልን ጠይቀን ነበረ። እስረኞቹ ናቸው እንዲጎበኙ የማይፈልጉት ነው ያሉ። ስልክ ደውሎ የሆነ ነገር ቢለን ወይ ለአንድ ጊዜ አይተ ነው ከራሳቸው አንደበት ብንሰማ ጥሩ ነበረ። ስልክ ያልደወለበት ምክንያትም ቤተሰብ ውስጥ አሁን በጣም ስጋት ፈጥሮብናል። ፌዴራል ፖሊስ ሄዳችሁ ጠይቃችኋል? ያው ሄደናል፣ ጠይቀናል። ይደውል አልጠብቁ ነው የሚሉ በከፍተኛ ጭንቀት ውስጥ ያለው ቤተሰብ

የሕዝብ ተወካዮች ምክር ቤት አባሉ የአቶ ክርስቲያን ታደለ ባለቤት ናርዶስ አዲሴ ደግሞ ባለቤታቸውን በስልክ ማግኘት ቢችሉም ስለ ደህንነቱ ግን መረጃ የለኝም ይላሉ። በአካል ሄጄ አግኝቼው አላቅም። በስልክ ግን አንድ ሶስት ጊዜ ተደውሎልኝ አካል ሰላምታ ከመለዋወጥ እጅ ያለውን ነገር በጥልቀት

ሊያወራኝ አይችልም። የሚፈቀድላቸው ሰዓት የተወሰነ በጣም ትንሽ ደቂቃ ነው። ደህና ናችሁ፣ እንዴት ናችሁ፣ አይዟችሁ ምናምን እንለዋለሁ። በቃ ብዙም ማውራት አይቻልም። ሰላምታ ከተለዋወጥም በኋላ የጤናውን ሁኔታም ሳልጠይቅ ነው እንዘጋው። ይጨነቃሉ ብሎም ስለሚያስብ በግልጽ ሊያወራኝ አይችልም። እንዴት አሞኛለን ምንምም አይለኝም። ደህና ናችሁ ወይ ምናምን ነው የሚለኝ። ሌላው ስለሱ ጤና ማወቅ አልቻልኩም። እዚህ እንዳለ ግን እዚህ እያለ ታሞ እንደነበር አውቃለሁ

ከፍተኛ የሆነ የጨጓራ ሕመም አለበት። እዚህም እያለ ከመሄዱ ከአንድ ቀን በፊትም እንደዛ ታሞ መድኃኒት ሰጥቼው ነበረ። ድጋሚ በንጋታው ሌላ የቀረኝ መድኃኒት ነበር፣ እሱንም ለማድረስ ሲሄድ ነው ወደ ሌላ ቦታ ተወስዷል የሚል ነገር የሰማሁት። ስንቄ ሞላ የተባለች ሌላ አስተያየት ሰጭ የአባይ ባንክ ሰራተኛ ነው ያለቻቸው ባለቤቷ

በአዋሽ አርባ ታስሮ እንደሚገኝ ከኢሰመኮ ብታረጋግጥም ባለፈው ሳምንት ሰኞ ወደ አዲስ አበባ ተዛውሮ በማግስቱ ካገኘችው በኋላ በቀጣዩ ቀን ታስሮ ወደሚገኝበት የፌዴራል ፖሊስ ወንጀል ምርመራ ቢሮ ብትሄድም እንዳጣችው ተናግራለች። ክርስቲያኑ ታደለና ዮሐንስ በዓሉ ጋር አብሮ ነበር ያለው። ሰኞ እለት ደግሞ ማታ መጥቻለሁ ብሎ ለአንድ ሰዓት ምናምን ጉዳይ በቢሮ ስልክ ደወለልኝ። ማክሰኞ እለት ምሳ ይዤ ሄጄ ሶስት ላይ ጠየኩት እና

ስጠይቃቸውን ኢንስፔክተሩ አላወኩም ካንቺ ሰማሁ አለኝ። ኮማንደሩ ስጠይቅ የት እንዳለ አላግም አለኝ። ወጣሁኝ በቃ መጣሁ። ቢያንስ አድራሻውን እንኳን ልወቅኝ የት ነው ያለ

በተያያዘ በአዋሽ አርባ የሚገኙ የአስቸኳይ ጊዜ አዋጁ እስረኞች ከዛሬ ሰኞ መስከረም 21 ቀን 2015 ዓ ም ጀምሮ የረሃብ አድማ ማድረግ እንደጀመሩ የሚገልጽ በእጅ የተጻፈ ደብዳቤ በተለያዩ ማህበራዊ ብዙሀን መገናኛ ላይ ተጋርቷል። ታሳሪዎቹ አድማውን የሚያደርጉት በአማራ ሕዝብ ላይ የሚደርሱ በደሎችን ከፍርድ ቤት እውቅና ውጭ በወታደራዊ ካምፕ ውስጥ መታሰራቸውንና ይፈጸምብናል ያሉትን የሰብአዊ መብት ጥሰት በመቃወም እንደሆነ በደብዳቤው ላይ አብራ

ተጋርተዋል የታሳሪዎቹን የረሃብ አድማ በማህበራዊ ብዙሀን መገናኛ እንደተመለከቱ የገለጹና አስተያየታቸውን የሰጡን ቤተሰቦቻቸው ይህም እንደሚያሳስባቸው ተናግረዋል። ስለ ረሃብ አድማው የጠየቅናቸው ከታሳሪ ጠበቆች መካከል አንዱ የሆኑት ጠበቃና የህግ አማካሪው ሰለሞን ገዛኸኝ ተከታዩም ብለዋል። ጠበቃ መጎብኘት አይቻልም ማግኘት አይቻልም የሚል በልስለት ስለተሰጠንም እኛም በቀጥታ አላገኘ ናቸውም። ሆኖም ግን በዚህ ሂደት ላይ እያለን ሶሻል ሚዲያ ላይ

እነ አቶ ክርስቲያን ታደለ የረሃብ አድማ ዛሬ እንደሚጀምሩ የሚገልጽ ነገር አየሁ። እኔም ቀጥታ ወደ እነ ባለቤቶቻቸውን የደወልኩት፣ እነሱም እንደ እኔ ከእነሱ መረጃው እንዳልሰሙ በሶሻል ሚዲያ እንደሰሙ ነው የነገሩት። ሶሻል ሚዲያው ነው እያዘዋውረ ያለው ምናልባትም እንግዲህ ከዛ ከመልእክቱም የተረዳሁት ምንድን ነው በእጅ የተጻፈ ነው፣ በእጅ የተጻፈ መሆኑን ሳየው ምናልባትም ከእነሱ የመጣ ነው የሚለው ግምት ግምቱ ከፍል እንዲል አድርጎታል፣ በእኔ ሀሳብ

ታሳሪዎቹ ጀምረውታል የተባለውን የረሃብ አድማና ደህንነታቸውን አስመልክቶ

ከቤተሰቦቻቸው ስለቀረበው ቀረበው ቅሬታ ክትትልና ማጣራት እንደሚያደርግ ኢሰመኮ አስታውቋል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛን አባተ በሰጡን አስተያየት ስለ አድማው በብዙሃን መገናኛ እንደተመለከቱ ገልጸው ጉዳዩ ትኩረት የሚፈልግ በመሆኑ እንከታተለዋለን ብለዋል። ከአስቸኳይ ጊዜ አዋጅ ኮማንድ ፖስት አስተያየት ለማግኘት ያደረግነው ጥረት ግን ሊሳካልን አልቻለም። ይህ በእንዲህ እንዳለ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ባወጣው መግለጫ

የፓርቲው ሊቀመንበር ዶክተር ጫኔ ከበደ በቁጥጥር ስር የዋሉት በፓርቲያችን ባላቸው ኃላፊነት ሳይሆን በአስቸኳይ ጊዜ አዋጁ መሰረት በኮማንድ ፖስቱ ተጠርጥረው እንደሆነ አረጋግጫለሁ ብሏል። አቶ ስዩም መንገሻ የኢዜማ የህግና የአባላት ደህንነት ጉዳይ መምሪያ ኃላፊ ናቸው። በፌዴራል ፖሊስ ዋና ጠቅላይ መምሪያ የወንጀል ዶክተር ጫኔ የተያዙት በአማራና አዲስ አበባ

አካባቢዎች ህገወጥ አደረጃጀቶችን በመፍጠር ተጠርጥረው ነው። እዚህ ጋር መረገጥ አለበት። ተጠርጥረው በአስቸኳይ ጊዜ ኮማንድ ፖስቱ በቁጥጥር ስር መዋላቸውን አረጋግጦ እንድናውቀው አድርጓል። ስለዚህ በጥቅሉ ዶክተር ጫኔ በቁጥጥር ስር የዋሉት በወቅታዊ ጉዳይ በአስቸኳይ ጊዜ አዋጅ በኮማንድ ፖስቱ መሆኑን ማረጋገጥ ነው። ይህንን አረጋግጠናል ማለት ነው። በዋነኝነት ፓርቲው

በምክንያት በሀሳብ የሚታገል በሰላማዊ ትግል የሚያምን ነው። ስለዚህ ይሄንን ጉዳይ ጥርጣሬም ቢሆን በጥርጥር መጥቷል።

ከሰላማዊ የትግል ስልት ውጭ በዘውግ ብሔርተኝነትም ሆነ አፈሙዝ በታከለበት የትግል መንገድ መንቀሳቀስ ድርጅቱ የቆምበትን መርህ መቃረን አድርጎ እንደሚያየው ኢዜማ ገልጿል። ከዚህ የድርጅቱ ጽኑ እምነት ውጭ የተንቀሳቀሰ ማንኛውም የኢዜማ አባል ብሎም ከወረዳ እስከ ብሔራዊ ስራ አስፈጻሚ ድረስ የሚሳተፍ አመራር ድርጅቱን ለማፍረስ እንደሚሰራ ተደርጎ እንደሚቆጠር መታወቅ አለበት ሲልም አሳስቧል። መስከረም 13 ቀን 2016 ዓ ም በቁጥጥር

ስር የዋሉት ዶክተር ጫኔ ከበደ እስካሁን ፍርድ ቤት እንዳልቀረቡ ለማወቅ ተችሏል። ይህም ከአስቸኳይ ጊዜ አዋጁ ጋራ በተገናኘ ስለተያዙ እንደሆነ የገለጹት የኢዜማ የሕግና የአባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም መንገሻ ፓርቲው ሁኔታውን መከታተሉን እንደሚቀጥል አመልክተዋል። ዶክተር ጫኔ በአሁኑ ወቅት አዲስ አበባ ሜክሲኮ አካባቢ በሚገኘው የፌዴራል ፖሊስ ወንጀል ምርመራ መምሪያ በእስር ላይ እንደሚገኙና በቤተሰቦቻቸው እንደሚጎበኙ ከቅርብ ሰዎቻቸው ለማወቅ ተችሏል።

Amerika demt, Kennedy aber addis aber

ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ ምክር ቤት የመንግስት መስሪያ ቤቶችን ከመዘጋት መታደግ ቢችልም ሌላ አጨቃጫቂና አድካሚ ሳምንት ከፊቱ ይጠብቀዋል። አንድ ወግ አጥባቂ ህግ አውጪም ሪፐብሊካኑን የምክር ቤት አፈ ጉባኤ ኬቨን ማካርቲን ከስልጣን ለማባረር የሚያደርጉትን ጥረት ሳያቋርጡ እንደሚቀጥሉ ቃል ገብተዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ በዚህ ዙሪያ ያደረሰችን ዘገባ ተከታዩ ነው።

የዩናይትድ ስቴትስ ምክር ቤት ቅዳሜ ዕለት ያሳለፈውና ፕሬዚዳንት ጆ ባይደን ፈርመው ያጸደቁት የአጭር ጊዜ በጀት የአሜሪካ መንግስት እስከ ህዳር አጋማሽ ድረስ ስራውን እንዲቀጥል ያስችለዋል። ሆኖም ባለቀ ሰዓት መንግስት እንዳይዘጋ ያስቻለው ረቂቅ ህግ ከመጽደቁ በፊት የነበረው ትርምስ የሞላው ሂደት እንዳይደገም ባይደን እሁድ ዕለት አስጠንቅቀዋል።

አሸናፊ ሆኖ ለመውጣት ሲባል አደጋ ላይ የሚጥል ሁኔታን መፍጠር መቆም አለበት። ሌላ ቀውስ መፈጠር የለበትም። የሌላ ቀውስ ሰበብ የለም። ስለዚህ በምክር ቤት ውስጥ ያሉ ሪፐብሊካን ጓደኞቼን ከዚህ በላይ እንዳይጠብቁ አጥብቄ ለማሳሰብ እፈልጋለሁ። ሙሉ በጋውን እንዳደረጋችሁት ጊዜ አታቃጥሉ። ዓመቱን በሚያዘልቀን በጀት ላይ ተስማምታችሁ አጽድቁ። ከጥቂት ወራት በፊት ያደረግነውን ስምምነት አክብሩ።

የመንግስት ስራ የመዘጋቱ ጉዳይ አሁንም በምክር ቤቱ ላይ ማንዣበቡን ቀጥሏል። የምክር ቤቱ አፈ ጉባኤ ኬቨን ማካርቲ ጊዜያዊውን የመንግስት በጀት ለማጽደቅ ወደ ዲሞክራቶች በመሄዳቸው ቀኝ አክራሪዎች ደስተኛ አይደሉም።

በመሆኑም እሳቸውን ከስልጣን ማንሳት ቅድሚያ የሚሰጡት ጉዳይ መሆኑን ወጋ ጥባቂው የሪፐብሊካን ተወካይ ማት ጌትስ ይገልጻሉ። በጥር ወሩ የአፈ ጉባኤነትን ስልጣን ለማግኘት ኬቭን በአንዳንድ ሊታለፉ የማይችሉ ወጪዎች ዙሪያ ስምምነት ማድረግ ነበረባቸው። የአሜሪካ የህግ አውጪዎች በአጠቃላይ የመንግስት በጀት ጉዳይ አንድ ወደ ላይ ወይንም አንድ ወደ ታች ድምፅ ይሰጣሉ። ይሄ እብደት ነው።

የ33 ትሪሊዮን ዶላር ዕዳ ውስጥ የገባንበት ምክንያት ይሄ ነው። እኛ ሁሉም የህግ አይነቶች እንደ ዋና ጉዳይ ብቻ ሊመለከቱ ወደሚችሉበት አካሄድ መሻገር እንፈልጋለን። ኬቨን ይህንን ለማድረግ ቃል ገብተው ነበረ። አሁን ቃላቸውን አጥፈዋል።

ማካርቲ ለቀረበባቸው ወቀሳ በአሜሪካ የቴሌቪዥን ጣቢያ ሲቢኤስ ላይ በሚተላለፈው ፌስ ዘ ኔሽን የተሰኘ ፕሮግራም ላይ ቀርበው የሰጡት ምላሽ እስከ መጨረሻው እንደሚታገሉ ያመላከተ ነበር። ምንም ችግር የለውም፣ የቻሉትን ያርጉ። ይህንን ለአንዴና ለመጨረሻ ጊዜ ያጠናቀን፣ ማስተዳደር እንጀምር። የመንግስት ሥራ እንዲዘጋ ሞክሮ እኔ ደግሞ እንዳይዘጋ ማረጋገጥ ስለቻልኩ ከተናደደ እንግዲያውስ እንጠላ።

ውጤቱ ምን የሚሆን ምን ባይፓርቲዚያን ፖሊሲ ማዕከል በተሰኘው ተቋም ውስጥ የሚሰሩት ሪቼል ሲንደርማን

ሁለቱ የፖለቲካ ፓርቲዎች አለመስማማታቸውን አስወግደው የሚያደርጉት ትብብር ወደፊት መንገድ ይጠርጋል ይላሉ። ለዩክሬን ተጨማሪ በጀት ለመመደብ ወታደሮቻችንን ለመደገፍና የድንበር ደህንነታችን በቂ በጀት ኖሮት እንዲጠበቅ ለማድረግ ከሁለቱም ፓርቲዎች ድጋፍ አለ። ስለዚህ በእነዚህ ቅድሚያ በሚሰጣቸው ጉዳዮች ዙሪያ በመጪው ሳምንት የሆነ ውሳኔ እናያለን ብዬ አስባለሁ። የፖለቲካ ተመራማሪ የሆኑ

የሆኑት ኦስካር ፓካሳንጆር በበኩላቸው ዩክሬንና ቀሪው ዓለም ሁኔታውን በቅርብ ይከታተላሉ ይላሉ። እንደሚመስለኝ ለወደፊቱ በመዋቅራዊ ማሻሻያዎች ላይ የበለጠ ትኩረት ማድረግ ያለብን ይመስለኛል። በሁለት አቅጣጫ በተወጠሩ ፓርቲዎች መካከል ወደፊትና ወደኋላ ከመመላለስ ምክር ቤት ውስጥ ሌሎች የፖለቲካ ፓርቲዎች ሊኖሩ የሚችሉበትን መንገድ መፈለግ

ሕግ አውጪው የበለጠ መግባባቶች ላይ እንዲደርስ ማድረግ ያስችላል። ፓካሳንጀር አክለው ተጨማሪ የፖለቲካ አለመረጋጋት የዩናይትድ ስቴትስን ተአማኒነትና የኢኮኖሚ አቋም ሊጎዳ እንደሚችል አሳስበዋል። በቬሮኒካ ባልደራስ ኤግሊሲያስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

እያዳመጣችሁት ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። አሁን የምሽቱን የመጀመሪያ አጋማሽ ዝግጅቶቻችን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሳ ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሐኪሞን ይጠይቁ ነው።

ኦቲዝም የነርቭ ስርዓት ነው። ዳውን ሲንድሮም ደግሞ ከጽንስ ጀምሮ የሚከሰት የውልደት ጉዳት ነው። ሁለቱ የጤና ችግሮች እንዲህ ቢለያዩም ጥቂት የማይባሉ ሰዎች ግን ግራ ሲጋቡ ይስተዋላል። ለመሆኑ የሁለቱ ህመሞች ልዩነት

ምንድን ነው? ከእክሎቹ የተነሳ ልዩ ፍላጎት ያላቸው ህጻናት ምቹ ህይወት እንዲኖራቸውስ ምን ማድረግ ያስፈልጋል? በሚለው ጉዳይ ላይ በጥቁር አንበሳ ሆስፒታል የህጻናት ክፍል የህጻናት ህክምና ልዩ ስፔሻሊስት እና የነርቭ ስፔሻሊስት ዶክተር በኃይሉ ይቤ ከአሜሪካ ድምጽ ጋር ቆይታ አድርገዋል። ያነጋገረቻቸው ኤደን ገረበው ናት።

በጣም ነው የማመሰግነው ዶክተር፣ እስቲ ሙሉ ስምህን የምትሰራበትን ሆስፒታል ሙያህን አስተዋውቅልኝ። ዶክተር በኃይሉ ይቤ ይባላለሁ የህጻናት ስፔሻሊስት ነኝ፣ ከዛዊ ደግሞ የህጻናት የነርቭ ስፔሻሊስት ነኝ። አሁን የምሰራው በዋናነት ጥቁር አንበሳ ስፔሻላይዝድ ሆስፒታል በህጻናት ትምህርት ክፍል ውስጥ ዩኒት ውስጥ ነው እየሰራ ያለው። እሺ ዶክተር፣ በድጋሚ በጣም ነው የማመሰግነው ለዚህ ቃለ መጠይቅ ፈቃደኛ ስለሆንክልኝ ዛሬ የተገናኘ ነው እንግዲህ

ሁለት ብዙዎችን ግራ የሚያጋቡ ጉዳቶች ወይም ደግሞ የነርቭ ችግሮች ላይ ማብራሪያ እንድትሰጠን ነው። በተናጠል ልናያቸው እንችላለን እና ዳውን ሲንድረም የተባሉት በሽታዎች ምንድነው? ነው እሱ ያላቸው ልዩነት? ከኦቲዝሙን ጀምር። አመሰግናለሁ እንደጠየቅ ሲኝም ብዙ ሰው

የዳውን ሲንድሮም ኦቲዝምን አንድ አድርጎ የማየት አለው። ኦቲዝም የባህሪ መገለጫ ነው። የባህሪ መገለጫ ነው ማለት አንድ ህጻን ልጅ ሴትም ይሁን ወንድ ሲያድግ የተወሰኑ ባህሪዎች መገለጫዎች አሉት። በእንግሊዝኛው ስሙ ኦቲዝም ስፔክትረም ዲዞርደር ይባላል። በአማርኛው ብዙ ዲፊኒሽን አልሰጠውም። ለነ ዶክተር ዮናስ ባህረ ጥበብ በመጽሐፋቸው ላይ ያስቀመጡት የህብር የሆነ

የኦቲዝም ዲዞርደር ብለውት ነው ያስቀመጡት። ህብር የሚለው ስፔክትረም የሚለውን ለመግለጽ ነው። ስፔክትረም ስንል ከቀለል ያለ ያለ በጣም ሀይለኛ

እንዳለው ለማሳየት ነው። ስለዚህ ኦቲዝም አንድ ልጅ ያለው ስንል አንደኛ መገለጫው ሶሻልና ኮሚኒኬሽን ማህበራዊ ተግባቦትና ግንኙነት ላይ ውስንነት ሲኖርበት ወደኋላ አብራራ ደግሜ። ሁለተኛ በባህሪው ግትርና አንድ አይነት ነገርን ደጋግሞ የማድረግ ባህር ያለው ልጅ ሲሆን ይሄኛው እንደ ኦቲዝም ስፔክትረም ባህር ያለው እንላለን። ከዚ ይህን ባህሪ ግን በየቀኑ

ህይወቱ ላይ ማድረግ የሚጠበቅበትም ማድረግ ሳይችል ሲቀር ዘዊ ደግሞ ሌላ በሽታ የናመጣው ሳንል ስንቀር ይሄ ልጅ ኦቲዝም አለው እንላለን። ስለዚህ ይሄ እንደዚህ አይነት ግትር

ስትሪክት የሆነ አንድ ነገር ደጋግሞ መስራት ብቻ የሚወድ ልጅ ከዛው የማህበራዊና ተግባቦቱ ላይ ውስንነት ሲኖር፣ ማህበራዊና ተግባቦት ስንል ለምሳሌ ልጅ እንደተወለደ በአይኑ ያጫውታል፣ እየሳቄ ያጫውታል። ከፍ ሲል እንደ ድብብቆሽ ጨዋታ ለማጫወት ይሞክራል፣ ዓይንሽን ይፈልግሻል፣ የፊት እንቅስቃሴ ማንበብ ይችላል። እያበቀ ሲመጣ ጨዋታን እየጠበቁ መጫወት አለ። ይሄ ኦቲዝም ባህሪ ያላቸው ልጆች ግን ይሄ በአካላዊ እንቅስቃሴም

ሆነ በንግግር ከሰው ጋር ተግባብቶ ከጋራ ሶሻል ከመሆን ይልቅ የብቸኝነት ይኖረዋል። የኦቲዝም ሌላኛው ደግሞ እዚህ ላይ ምን ይደረባል?

አንድ ነገር ደጋግሞ ደጋግሞ ደጋግሞ ማድረግ፣ ለምሳሌ ገመድ ማዞር ሊሆን ይችላል፣ ወይ ደግሞ ኪዩብ ይሄ ቅርጻ ቅርጽ ዝም ብሎ ሲደረድሩ መሀል ሊሆን ይችላል፣ ወይ ደግሞ በውሃ ደጋግሞ ደጋግሞ ሳይሰለችው መጫወት አይነት ነገር ይሆናል። ልጅ አንድ ጨዋታ ላይ ይሆናል፣ ቀጣይ ወደ ሌላ ይሄዳል፣ ቀጣይ ኢንተሬስቱ በየደቂቃው እየተቀያየ ይመጣል። እነሱ ግን ግትርነት አላቸው። አንድ ነገር በተመሳሳይ መንገድ ሁልጊዜ በዛ መንገድ ማድረግ ያለው ልጅ ሲሆን

ይሄ ኦቲዝም አለው እንላለን። እንደ ኦቲዝም ስፔክትረም ዲስኦርደር። እዚህ ላይ ግን ማወቅ ያለብሽ ለምሳሌ ቋንቋ መዘግየት ቢኖረው ኦቲዝም ነው አንለው። ሌላኛው ብልጠት ወይ ኮግኒሽን፣ ይሄ ቅድም ያልነው የአእምሮ እድገት ውስንነት፣ የብልጠት ችግር የለባቸው የሚሆን ነገር ቢደበቅ ፈልጎ የማግኘት ነገር ችሎታ አላቸው። ዳውን ሲንድረም የሚባለውስ መገለጫው ምንድን ነው? ዳውን ሲንድረም ማለት እሱ

የክሮሞዞም ችግር ጂኖቻችን የተቀመጡበት የሕዋሳችን ክፍል

ክሮሞዞም ይባላል ዘረመል ማለት ነው በአማርኛ ስለዚህ ዘረመል ሀያ አንድ ቁጥር ሀያ አንድ ላይ ያለው ሁለት መሆኑ ይቀርና ሶስት ሲሆን የተለያየ አይነቶች አሉ ሶስት ሲሆን ይሄ አካላዊ መገለጫ ያመጣል እንዴት እንደምንገነባ የሚወሰደው ጂን ስለሆነ አገነባቡ የተለየ ልጅ ይሆናል ማለት ነው ስለዚህ ፊታቸው መገለጫቸው ፊታቸው ትንሽ ጠፍጠፍ ያለ ይሆናል አንደኛ ሁለተኛ የአይናቸው ቀድ ወደ ላይ ነገር ትሆናለች የጆሮ አቀማመጥ ዝቅ ያለ ነገር ይሆናል ምላስ

ይቅላል ። አብዛኞቹ ተያያዥ የሆነ የልብ ችግር ይኖራቸዋል። የሳንባ ችግር ይኖራቸዋል። ከዛ ወዲህ እጃቸው ላይ የሚታይ ይሄ መስመራችንና አሻራችን ለመስመር አንድ ብቻ ትሆናለች። በእግራቸው ጣት መካከል ያለው ክፍተት ሰፋ ይላል። ከዛ ወዲህ ደግሞ የአጥንታቸው ጥንካሬ በተለይ የመጀመሪያው

የአከርካሪ አጥንት ላይ መገናኛው ላይ ስቴብል አይሆንም፣ የተረጋጋ አይሆንም። ከዛ ወዲህ ደግሞ ታይሮይድ ሆርሞን ተያያዥ እጥረት ይኖራቸዋል። ሰውነታቸውም ለፈስፈስ ይላል። ይሄ አሁን የዳውን ሲንድረም ስልሽ በአካል መገለጽ የሚችል ነው። ቅድም ኦቲዝም ላይ ግን አካላዊ መገለጫ የኦቲዝም ይሄ ነው የሚባል ነገር የለው። አንደኛ ዳውን ሲንድረም ከዛው እነዚህ ዳውን ሲንድረሞች በዚህ ምክንያት

እድገታቸው ከሌሎች ከሚጠበቀው ልጅ የሚጠበቅበት ስድስት ወር ላይ ይቀመጣል። ዘጠኝ ወር ላይ ተደግፎ ይቆማል። አንድ አመት ይሄዳል የምንለውም ፓተር አይከተልም። የእነሱ በእያንዳንዱ ፓተር ትንሽ ዘግየት ይላል። የዳውን ሲንድሮም ቢዘገይም ግን አብዛኞቹ ይሄ ማይልስቶን የሚባሉት የእድገት ወሰኖቻቸውን በጊዜው እያሟሉ ይሄዳሉ፣ ዳውን ሲንድሮም ያላቸውም ቢሆኑ ማለት ነው። ከዛ ወዲህ የባህሪያቸው በጣም ጥቂቶቹ ኦቲዝም ሊኖርባቸው ይችላል።

አሁን ምንድነው? ዳውን ሲንድረም ያለው ልጅ በጣም ጥቂቱ ኦቲዝም ሊኖረው ይችላል። ግን እንደውም የዳውን ሲንድረም አንደኛው በጣም ብዙዎቹ ያላቸው ባህሪ ምንድን ነው? ሃይፐር ሶሻል ናቸው። ከማህበራዊ ግንኙነታቸው ሰው መውደድ፣ ማቀፍ፣ አብሮ መጫወት መፈለግ፣ መሳቅ መፈለግ እንደውም ይልቁን የዳውን መገለጫ ነው። መገለል እና ከብቸኝነት ከራስ ጋር ደጋግሞ ከመጫወት ይልቅ ማለት ነው። ዳውን ሲንድረም እና ኦቲዝም በጣም የተለያዩ ነገሮች ናቸው። በአንድ መስመር አናያቸው። ግን እኛ ሀገር ይሄ እውቀት ሲገባ

የኦቲዝም ሙቀት የዳውንም ሲንድሮም ሙቀት ሲገባ አንድ ላይ ስለገባ አእምሯችን ላይ እንደ አንድ የመገንዘብ ሁኔታ አለ። እነዚህን ነገሮች እንደ ህመም ነው ወይስ እንደ ጉዳት ነው የሚቆጠሩት? የዳውን ሲንድሮም በቃ የተጨበጠ ህመም ነው። ምን አመጣው ቢባል ይሄ ጂን ይሄ ዘረመል ችግር አመጣው የሚባል ነው። ስለዚህ ሲንድሮም ያለው የተለያየ ምልክቶች ስላሉት እንጂ የተገለጸ ህመም ነው ወር በሽታ ነው ማለት ይቻላል ዳውን ሲንድረም ሲሆን ኦቲዝም ግን

የባህሪ መገለጫ ስለሆነ ሞሮፍ ዲስኦርደር አይነት ነገር የጉዳት ነው ብንለው ይሻላል፣ ኦቲዝም ሲሆን ዳውን ሲንድረም ግን እንደ በሽታ ነው ብሎ መያዝ ይሻላል። እንግዲህ እንደዚህ አይነት ተግዳሮቶች ያሉባቸው ህጻናት ምን አይነት ድጋፍ ነው ከማህበረሰቡም ከመምህራኖቻቸው ማግኘት ያለባቸው? አሁን ይሄ ተግዳሮት ሲሆን

ከኦቲዝም ብንጀምር ያው እንደተለያየ ህመም እያየናቸው ነው። አካሄዱም እንደተለያየ ነው የሚሆነው። ስለዚህ ይሄ አሁን ቅድም ያልኩሽ የኦቲዝም ስፔክትረም ዲዞርደር ያላቸው ልጆች ሕክምናው አንድ አቅጣጫ የያዘ አይደለም። ያ ማለት ይህም መድኃኒት ሰጥቸው በዚህ ይፈወሳል የምንለው አደለም። ከአንዳንድ የምናክመው አደለም። ያ ስለሆነ ሁላችንም አሁን እናንተም እንደምታረጉት አሁን መጠየቅና ስለ ግንዛቤን ማስፋት የሚለውም አንዱ አካሄድ ነው።

ስለዚህ ሁሉም አስተማሪም ይሁን ወላጅም ይሁን እንደ ማህበረሰብም ይሁን ችግሩን አንደኛ መረዳት ያስፈልጋል። ኦቲዝም ምንድን ነው የሚለውን ነው። ይሄ ኦቲዝም ትንሽ ቁጥር አይደለም ያለው። አሁን ከስልሳ ሰው አንድ ሰው አንድ ልጅ ኦቲዝም ያለበት ይሄ ትንሽ ቁጥር አይደለም። ኦቲዝም የሚለው ስም ሲሰጥ ብዙ ጊዜ ሾክ ይደረጋል። ይሄ ደግሞ የመጣው ካለው ግንዛቤ ማነስ፣ አስተማሪዎች ላይ ካለው ግንዛቤ ማነስ

ብዙ ስላልተወራለት ሁሉም ሰው እያወቀው ቢመጣ የእያንዳንዳችን እንደ ማህበረሰብ የጋራ ችግራችን ነው። ስለዚህ አንደኛ እውቀት ስለ ኦቲዝም እውቀት ማዳበር ያስፈልጋል። እንደ ማህበረሰብ መምህራንም እርሊ ምልክቶችን ቀድሞ የሚከሰቱት ምልክቶችን አውቀው ለወላጆች ይሄ ልጅ ከሌላው ልጅ በዚህ በዚህ ባህሪ ይለያል፣ ከልጆች ጋር ተቀላቀሎ አይጫወትም፣ መጫወት የሚፈልገው ብቻውን ነው፣ አንድ አይነት ነገር ነው የሚጫወተው፣ ስለዚህ እስቲ ለባለሙያ ብታሳዩት ብለው

ይሄን እውቀት መምህራኖችም ሊኖራቸው ይገባል። በተለይ ከተማም ላይ ሳይሆን ወደ ከከተማ ወጣ ወዳሉ ወደ ገጠርም አካባቢ ያሉ ወላጆች ለሚዲያም ለሌላም ነገር ቅርብ ስላልሆኑ መምህራን እውቀቱ ሊኖራቸው ይገባል። ለሁለቱም ቢሆን በትምህርት ቤትም በማህበረሰብም፣ አንደኛ ከማህበረሰቡ ጋር ሲቀላቀሉ ማህበረሰቡ አግላይ ያልሆነ እውቀትን መሰረት ያደረገ ማቀፍ ማድረግ መቻል አለበት። ትምህርት ቤቶችም

እንደ ፍላጎቶቻቸው ለነሱ የተለየ ስፔሻል ድጋፍ ማድረግ ይኖርባቸዋል። እሺ፣ ዶክተር በጣም ነው። እሺ እኔም በጣም አመሰግናለሁ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

በፕሮግራማችን ላይ ያሏችሁን አስተያየቶች ወይም በፕሮግራማችን ቢካተቱ የምትሏቸውን ጥቆማዎች ለመስጠት በምን ታገኙናላችሁ የሚለውን መገኛ አድራሻዎቻችንን ነው ሰምተን የተመለስነው። ዝግጅታችን አሁንም ይቀጥላል። ተከታዩ ደግሞ

ሳምንታዊ የስፖርት ዝግጅታችን ነው። ለመጀመሪያ ጊዜ በላቲቪያ ሪጋ በተካሄደው የዓለም ጎዳና ላይ ውድድር ኢትዮጵያውያን አትሌቶች በተለያየ ርቀት የሻምፒዮናው አሸናፊ ሆነዋል። አትሌት ድርቤ ወልተጂ በአንድ ማይል የሴቶች ጎዳና ላይ ሩጫ ክብረ ወሰን በመያዝ አሸንፋለች። ኤቢሳ ነገሰ ከሪጋ ላቲቪያ ዝርዝር ዘገባውን ልኮልናል።

ድርቤ ወልተጂ በሴቶች አንድ ማይል ርቀት በአራት ደቂቃ 21 ሰከንድ ከ00 ማይክሮሰከንድ በሆነ ሰዓት የዓለምን ክብረ ወሰን በማሻሻል በቀዳሚነት ስታሸንፍ ፍሪወይኒ ኃይሉ በአራት ደቂቃ ከ23 ሰከንድ ከ06 ማይክሮሰከንድ በመግባት ሁለተኛ ሆና ጨርሳለች። በርቀቱ ለመጀመሪያ ጊዜ ተሳትፋ ያደረገችው አትሌት ድርቤ ወልተጂ የዓለምን ክብረ ወሰን በማሻሻሏ በእጅጉ እንደተደሰተች ተናግራለች። በውድድሩ ድርቤን ተከትላ የገባችው አትሌት ፍሪወኒ ኃይሉ በበኩሏ ከድርቤ ጋር ተከታትለው በመግባት

አሸናፊ በመሆናቸው ደስ ብሎኛል ብላለችም ውድድር በጣም ቆንጆ ነበር ማይል ስፋት ለመጀመሪያ ስለሆነ ርቀቱ እንትና ላል ነው ፍንሽ እንትኑ በደንብ ያላወቅ ነው ብቻ እንደ አሸነፈች እኔ ሁለተኛ ስለበጣ በጣም ደስ ብሎኛል

በሌላው በኩል በወንዶች የ5 ኪሎ ሜትር የዓለም ጎዳና ውድድር አትሌት ሀጎስ ገብረ ሕይወት የወርቅ መዳሊያ ሲያገኝ አትሌት ዮሚፍ ቀጀልቻ የብር መዳሊያ አሸንፏል። አትሌት ሀጎስ ገብረ ሕይወት ርቀቱን ለመጨረስ 12 ደቂቃ 59 ሰከንድ ሲፈጅበት ዮሚፍ ቀጀልቻ ደግሞ ከ13 ደቂቃ ከ2 ሰከንድ ርቀቱን አጠናቋል። ከውድድሩ በኋላ አትሌት ሀጎስ ገብረ ሕይወትና ዮሚፍ ቀጀልቻ በሰጡት አስተያየት የአየሩ ሁኔታ ነፋሳማ እንደነበረ ጠቅሰው በመጣ ውጤት ደስተኛ እንደሆኑ ተናግረዋል። ያው ትንሽ አየሩ ትንሽ ምታስ አለው

ያው በጣም የፈተነ ነበረ ያዋኔ ደግሞ ትንሽ ሶስት ኪሎ ሜትር አካባቢ ደንዛይ ነበረ ቁጥሮት አለሽ ሶስተኛ ኪሎ ሜትር እና ትንሽ ደንዛይ ነበረ ከዛ በኋላ ትንሽ ያዝ አድርገው እና በጣም ትንሽ ነገ ገሙ ከዛ በኋላ መጨረሻ ስለሆነ አንድና ሁለት አይደለም የሚመጣው ያው ለወርቅ ነው እንጂ ለአንድ ለሁለት አንድ አይደለም ለወርቅ ስለነበረ ፍቅራችን ያው በእግዚአብሔር ጋር ደግሞ አሸንፍ ያለው በጣም ደስ ብሎ

ሙሉ ሬስ ማለት ይችላል የመራው ነበረ። እሱ ደሞ ኮላ ሲከተል ነበረ። ሶ ብዙ ጊዜ ኮላ ምሮሰው ለማሸነፍ ቻንሱ በጣም ሰፊ ነው። ለምን ኮላ ስለነበረ ኦልሞስት ብዙ ነገር ካፈራርጋለው ዊንድ ነበረ። በጣም ሀይለኛ ዊንድ ነው። እሱንም

ከብረ አርጎ እኮ ላይ ነበረ ሶ ያ ላኔ ትንሽ ዱስ እንደሚያደርግ ዱስ አስደርጎኛል። አዎ የገኘውት እናቴም ያው ደስተኛ ነኝ። የመጀመሪያ ሩጫም ስለሆነ አደብለፍ ሲያዘጋጀው እሱም ሂስትሪ ውስጥ ስለተቀለለ የመጀመሪያ ሂስትሪ ስለሮጥኩ ደስተኛ ነኝ።

የአትሌት አጎስ ገብረ ሕይወት አሰልጣኝ ኮማንደር ቶሌራ ዲንቃ በሰጡት አስተያየት ለውድድሩ በተመደበው ጊዜ ከኢትዮጵያ ተነስተው ፍራንክፈርት ላይ ቢደርሱም ለብዙ ሰዓታት እንደተጉሏሉ ቅሬታቸውን ገልጸዋል። ይህም ሆኖ በመጣው ነጥብ ደስተኛ እንደሆኑ ተናግረዋል። ወደዚህ የመጣ ነው፣ ሐሙስ ነበረ። ከኢትዮጵያ የተነሳ ነው ሐሙስ። እንደመጣን አርብ እዚህ መግባት ነበረብን። አርብ ጠዋት ሰባት ሰዓት ላይ እዚህ ሪጋ መግባት ነበረብን። እሱ አልተሳካልንም።

ምክንያቱም ፕሌን ዴይሌት በመሆኑ ከ13 ሰዓት በላይ ፍራንክ ዩኒቨርሲቲ ውስጥ መቆየት ተገደናል፣ ለመቆየት ተገደናል። ይሄ ሳይበግረን ይሄ ሁሉ ቻሌንጅን ምግብ ሳንበላ ነው እዚህ ስድስት ሰዓት ገብተን፣ ምግብ ሳይበሉ ነው ያደሩ እነዚህ አትሌቶች። እዛም መተኛ ቦታ ላገኙ፣ ምግብ አገኝቷል። ፌዴሬሽኑ ብሬ እንትን ብሎ ከፍሎ አበልቶናል። ግን መተኛ ቦታ ነው ከምግቡ በላይ

የሚያስፈልገው ይሄ ሁሉ ቻሌንጅ ችለን እዚህ ደርሰናል። ጥሩ ኮኦርዲኔሽን፣ ጥሩ በመናበብ ወርቅና ብራን ስቶታል ድርቤም ሪከርድ በመስበራ።

በጣም ደስተኞች ነን። በሴቶች የአምስት ኪሎ ሜትር የዓለም ጎዳና ላይ ውድድር አትሌት እጅጋዮ ታየ ሶስተኛ ደረጃ በመያዝ አጠናቃለች። አትሌት እጅጋዮ ታየ ርቀቱን ለመጨረስ 11 ደቂቃ ከ40 ሰከንድ ፈይቶባታል። ሌላኛዋ ኢትዮጵያዊት አትሌት መዲና ኢሳ አምስት ኪሎ ሜትሩን በ11 ደቂቃ ከ41 ሰከንድ በማጠናቀቅ አራተኛ ወታለች። መዲና ውድድሩ ሊጠናቀቅ ጥቂት ሰዓት ሲቀረው የመውደቅ አደጋ በአጋጥማት ሜዳሊያ ውስጥ የመግባት እድል እንደነበራት ተናግራለች። ውድድሩ በጣም ጥሩ ውድድር

ማለት ለእኛ የሚከብድ ውድድር አልነበረም። ምክንያቱም ምን የተዘጋጅችበት አለው ውድድሩን ሰርጀ ነው አሜሪካ ፋይናል ነበረ እሱን ነው ለዚህ ተዘጋጀ ነበረ ምክንያቱም የሀገር በት ይገኛል ማለት ነው እና ግን ከአስራ ሁለት ደቂቃ ሰአቴን ሳየው ይሄርን የመጀመሪያ ተነሳን ይሄር ያለን ማለት ጥሩ ላይ ነኝ በቃ ማለት ቢደክመኝም በ

ነበረኝ በቃ ቢያንስ እንኳን በቃ አንደኛ ባልወጥ አሁን ሁለተኛ ወጣለሁ ብዬ ነው ያሰብኩት። ምክንያቱም ውስጤን እያዳመጥኩ ነበር ሲሄድ ነበረ እና ሰዓቴን ሳየው መጨረሻ ላይ ለወርቅ አካባቢ ሰዓቴን ሳየው አስራ ሁለት ደቂቃ ከምናምን ነው የሚል እና በቃ እየጨረስን መሆኑ ገባኝ። እኔ ሳየ ነበረ ከፊት ነው ሳየ ነበረ ምክንያቱም እንትኑ ነው ሳየ ነበረ ገመዱን

መጨረሻውን ነው ፊኒሽን ብሎ ሳየ ነበር። የት ላይ ነው እያልኩ ማለት ነው። ምክንያቱም በቃ አቅም ስለነበረ በቃ እዚህ ቦታ ላይ የሆነ ነገር እፈጥራለሁ ብዬ ነው ያሰብኩት እና ግን የሆነ ከርብ ላይ ነበረ። ሶስት ሆነን እየሄድን ነው። አንዷ ኬንያ ከኋላችን ናት። ትንሽ ተፈተ ነበረው። ሶስት ሆነን እየሄድን ነው። የሆነ ከርብ ነበር እሱን ስንታጠር

ሲታዩ ከፊት ያለች እሷ ዙራ ኬንያዋ ስታይ እኔ ደግሞ እግሯን ካላይ ነብሳ የነበረ እና እግሯ መቶ ከኔ ብትገባ ከፊት ከኋላዋ ስለነበርኩ ማለት ነው እና በዛን ሰዓት ራሴ መቆጣጠር ያው ወደኩ ስወርቅ ግን ያው ጎዳው ነው። ፈጥኝ የተነሳው ማለት እንደዚህ የአንድ ዙር እንደተንከባለሁ የተነሳው ግን ተነስቼ ማለት እስከ ሶስት እገባለሁ ብዬ ነበረ ምክንያቱም ካግዬ

በቃ ቢያንስ እንኳን ወርቁንና ብሩን ብናጣው ቢያንስ ሶስተኛ ኔ ገባለሁ ብዬ ነበር ያሰብኩ ግን አልሆነም። ማተሳካን በጣም ል አድርጅ ያለው ምክንያቱም የጠበቁት ውጤት አደለን የሚያመጣውት። ከኢትዮጵያ ቡድን መሪ አንዱ አሰልጣኝ ጌታ መሳይ በተመዘገበው አጠቃላይ ውጤት ደስተኛ እንደሆኑ ገልጸው ከውድድሩ ብዙ ተምረናል ብለዋል። ውድድሮቹ ጥሩ ገጽታ ነበራቸው። ከጥሩ ገጽታው ስናይ

ወጣቷ አትሌታችን ያው እህቷን አስከትላ የዓለም ሪከርድን የአንድ ማይልን ሰብራ ማሸነፏ እንደ ቡድን በጣም የሚያስደስት ነገር ነው። ከዛ ደግሞ ወዲያው የአምስት ኪሎ ሜትር ውድድር ነበረ። በወንድ አትሌቶቻችን አንደኛና ሁለተኛ ገብተናል። በሴት አትሌት በእጅጋየው የሶስተኛን በመዲና የአራተኛን ደረጃ ይዘናል። ወደ ሀፍ ማራቶን ወደ መጨረሻው ውድድር ስንመጣ ሀፍ ማራቶን ያው እንደሚታወቅ

ወደ 21 ኪሎ ሜትር ያህል የሸፈነ ነው። ያን ሆኖም የነበረው ንፋስ ትንሽ አስቸጋሪ እንዲሆን አትሌቶቻችን ግን ያን ሁሉ ተቋቁመው በወንድም በሴትም በቡድን ሁለተኛ ሆነን የጨረስን ስለሆነ የአጠቃላይ የሪጋ ቆይታችን እንደ መጀመሪያ ውድድር ለኦሎምፒኩ የሚያዘጋጀንና የተለያዩ ነገሮችን አሟልተን ኦሎምፒኩ ላይ የተሻለ ውጤት እንድናመጣ ያደረገን አመልካች ውድድር ነው ብዬ ነው የሚገምተው።

ትላንት እሁድ በላቲቪያ ላቲቪያ ሪጋ በተካሄደው በዚሁ የዓለም የጎዳና ውድድር ላይ ከመቶ በላይ የዓለም ሀገራት ተሳትፈውበታል። ከኢትዮጵያ በሴቶች እና ከአሜሪካ በወንዶች አንድ ማይል ርቀቱን ውድድር ክብረ ወሰን ማሻሻላቸው የተለየ ያደርገዋል። ለአሜሪካ ድምፅ ለጠናገረው ዘገባ ኤቢሳ ነገሰ ሪጋ ላቲቪያ

የተከበራችሁ አድማጮች እንዲሁም ተመልካቾቻችን ዝግጅቶቻችን በዚሁ አጠናቀቅን። ስናስተናግዳችሁ ያመሸነው ኤልያስ አስማረ በማቀናበር ዝግጅቱን በመምራት ደግሞ ስመኞሽ የቆየ ነበርን። ነገ በሌሎች ዝግጅቶች እንደገና እንጠብቃችኋለን። ሰላም፣ ደህና ደሩ።